ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላልፍላችሁ የአርብ ታህሳስ 14 2009 ዓ ም ዝግጅታችን ጀመረ። ጤና ይስጥልን ክቡራትና ክቡራን፣ እንደምናመሻችሁ። አስተናጋጆቻችሁ ሰሎሞን አባት እና እኔም ሰለሞን ክፍሌ ነኝ። ታድሶ ያሉት በስድስት ሞጁሎች የተዘጋጀ ትምህርት ነበረና ያንን ትምህርት ነው ታድሶ ያሉት። ትምህርቱ ፖለቲካዊ ይዘት ያላቸው ትችቶች ናቸው። በፍቃዱ ኃይሉ ታድሶ ወስደው ተለቀዋል ከተባሉ መካከል አንዱ ነው። በአብይ ርዕስ ዘገባ አለን። በቅሊንጦ ማረሚያ ቤት ቃጠሎ በ23 ታራሚዎች ግድያና በሽብር ወንጀል አቃቤ ሕግ ክስ የመሠረተባቸው ተከሳሾች ማረሚያ ቤቱ ግፍ ተፈጽሞብናል ሲሉ አቤቱታቸውን ለፍርድ ቤት አሰምተዋል። እሱ እዚህ አገር የመጣው ከአስር ዓመት በፊት ሆስፒታል ሰርቶ አርባ ሺህ ሰው በአመት የሚያክም ሆስፒታል ነው እንጂ ሰውን ለማቃጠል በፍጹም አያደረገውምም አያስበውምም። ዶክተር ሰላማዊት ማሩ ከተከሳሾች አንዱ የዶክተር ፍቅሩ ማሩ ልጅ ናቸው። በመጽሔት ዘገባ ይመለሳሉ። እነዚህና ሌሎችም በርከት ያለው ታሪኮችን ይዘናል። ለምሽቱ የሰዓቱን ዋና ዋና የዓለም ዜና እናስቀድም። የኢትዮጵያ መንግሥት በተቃውሞ ስለ ተሳተፉ ካሰራቸው ሰዎች ዘጠኝ ሺህ ስምንት መቶዎቹን መፍታቱ መልካም ዜና ነው ሲል የዓለም አቀፉ የሰብአዊ መብቶች ተቆርቋሪ ድርጅት ሁማን ራይትስ ዋች ዛሬ መግለጫ አውጥቷል። ይሁንና ይላል ድርጅቱ ከእስር የተለቀቁት በመላ አገሪቱ የአስቸኳይ ጊዜ አዋጁ ከታወጀ መስከረም 28 ጀምሮ ከታሰሩት 24,000 የሚሆኑ ሰዎች ጥቂቶቹ ናቸው። የአስቸኳይ ጊዜ አዋጁ እጅግ ከፍተኛ ቀውስ በኢትዮጵያውያን የሰብአዊ መብቶች አያያዝ ላይ እንዳደረሰ ጠቅሶ ድርጅቱ የተቀሩት ታሳሪዎች እንዲፈቱ ጥሪ አቅርቧል። ለኬንያው ምርጫ የወጣውን አዲስ የማሻሻያ ሕግ ተቃዋሚው ክፍል ውድቅ አድርጎ እንዲያውም በአዲሱ ዓመት አዲስና ትኩስ ተቃውሞ እንደሚያካሂድ አስጠንቅቋል። ትናንት ሐሙስ የጸደቀው አዲሱ ማሻሻያ ሕግ የድምፅ መቁጠሪያ መሣሪያው በቴክኒክ ብልሽት ባይሰራ የምርጫ ኮሚሽኑ የሰው ኃይል እንዲጠቀም ይፈቅዳል። ተቃዋሚዎች ደግሞ ይህ አሰራር የፊታችን ነሐሴ ሊካሄድ በታቀደው አገር አቀፍ ምርጫ ላይ አሉታዊ ተጽዕኖ ያሳድራል እያሉ ነው። የሊቢያን አየር መንገድ አውሮፕላን ጠልፈው ዛሬ በሜዲትሬኒያን ደሴት በማልታ ያሳረፉት ሁለት ሰዎች እጃቸውን ለፖሊስ መስጠታቸውን የማልታው ጠቅላይ ሚኒስትር ጆዜፍ ሙስካት አስታወቁ። ጠቅላይ ሚኒስትሩ በትዊተር ተከታታይ መልእክታቸው እንደገለጹት ጠላፊዎቹ የመጨረሻዎቹን ተሳፋሪዎች በሙሉ ለቀዋል። ቀደም ሲል ግን አውሮፕላኑ ማልታ እንዳረፈ ወዲያውኑ ሕፃናትና ሴቶችን እንዲወጡ ተፈቅዶላቸዋል። ጠላፊዎቹ የአውሮፕላኑን አብራሪ አስቀርተው ቀሪዎቹን ተሳፋሪዎች ለመልቀቅ መስማማታቸውን የአየር መንገዱ ባለሥልጣናት ተናግረው እንደነበር ተዘግቧል። ንብረትነቱ የመንግስት የሆነው አፍሪቅያ ኤርዌይስ አውሮፕላን 118 መንገደኞችን ይዞ ከሳብሃ ወደ ትሪፖሊ ከተማ በመብረር ላይ እያለ ነው ተብሏል፣ ዛሬ አቅጣጫውን ወደ ማልታ እንዲቀይር የተገደደው። ከጠለፋው በኋላ ወደ ማልታ የሚደረጉ ዓለም አቀፍ በረራዎች በሙሉ ተሰርዘዋል። የማልታው ውጭ ጉዳይ ሚኒስትር ጣሂር ሲያላ ሲናገሩ የጠላፊዎቹ ፍላጎት በሊቢያ አፍቃሪ ጋዳፊ የፖለቲካ ፓርቲ መመስረት ነው። ሩሲያ፣ ኢራን፣ ቱርክና ሶሪያ የሶሪያውን ግጭት የሚያበቃበትን መንገድ መፍትሔ ለመሻት ካዛክስታን ዋና ከተማ አስታና ላይ የሰላም ንግግር ለመጀመር ተስማምተዋል ሲሉ የሩሲያው ፕሬዚደንት ቭላዲሚር ፑቲን አስታወቁ። ሚስተር ፑቲን ዛሬ በአውሮፓውያኑ ዘመን ማብቂያ የመጨረሻ ጋዜጣዊ መግለጫቸው ላይ ሲናገሩ በቅርቡ ከአሌፖ ከተማ ሲቪሎችን ለማስወጣት የተደረገውን ጥረት በዘመናዊው ዓለም ግዙፉ ዓለም አቀፍ ዘመቻ ነው ሲሉ ጠርተውታል። ያለ ሩሲያ ኢራንና ቱርክ ጣልቃ ገብነት እንዲሁም ያለ ሶርያው ፕሬዚደንት አሳድ በጎ ፈቃድ ዘመቻው አይሳካም ነበር ሲሉ ጨምረውም አስረድተዋል። ፑቲን ለሶሪያ ቀጣዩ እርምጃ በብሔራዊ ደረጃ የተኩስ የማቆም ስምምነት ማድረግ ይሆናል ሲሉም የሩሲያው ፕሬዚደንት ቭላዲሚር ፑቲን አክለዋል። በካዛክስታን ዋና ከተማ አስታና የሰላም ንግግሩ ይካሄዳል ተብሎ የሚጠበቀው በመጪው የአውሮፓውያኑ አመት የመጀመሪያው ወር ላይ ወይም የፊታችን ጥር ውስጥ ነው። የፕሬዚደንት ባሻር አልአሳድ መንግስት ግዙፏን እና በጦርነት የደቀቀች አሌፖ ከተማን ሙሉ በሙሉ ሲቆጣጠር በአውሮፓውያኑ የዘመን አቆጣጠር ከ2012 ዓመተ ምህረት ወዲህ ባለፉት አራት ዓመታት ማለት ነው የመጀመሪያ ጊዜ መሆኑ ነው። አድማጮች፣ ዜና በቀጥታ የምትላልፍላቸው እዚህ ዋሽንግተን ዲሲ ከሚገኘው ከአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት ነው። በርሊን ውስጥ ባለፈው ሰኞ ከባድ የጭነት መኪና በመጠቀም በገና ገበያ ላይ ጥቃት በማድረስ የሚጠረጠረው ግለሰብ ከደጋፊዎች እርዳታ አግኝቶ እንደሆነ ለማረጋገጥ ጥረት ይዘዋል ሲሉ የጀርመኑ ከፍተኛ የፌዴራሉ አቃቢ ሕግ ዛሬ አስታወቁ። የ24 ዓመት ዕድሜ ያለው ተጠርጣሪ አኒስ አምሪ፣ ሚላን ኢጣሊያ ባቡር ጣቢያ ውስጥ ዕለታዊ ቅኝት ያደርጉ በነበሩ ፖሊሶች ተገድሏል። የጀርመኑ ከፍተኛ ፌዴራል አቃቢ ሕግ ፒተር ፍራንክ ሲናገሩ በዛሬ ዕለት የተገደለው ተጠርጣሪ በበርሊኑ የሽብር ጥቃት አስራ ሁለት ሰዎችን የገደለውና በሌሎች ሀምሳ ስድስት ላይ ጉዳት ያደረሰው ሰው መሆኑን ባለስልጣናት አረጋግጠዋል ብለዋል። እርግጥ የተጠርጣሪው አኒስ አምሪ ሕይወት ቢያልፍም፣ የጀመርነው ምርመራ ግን ይቀጥላል ሲሉ የጀርመኑ ከፍተኛ የፌዴራል አቃቤ ሕግ ፒተር ፍራንክ በጋዜጣዊ መግለጫቸው ወቅት አስታውቀዋል። እስላማዊ መንግስት ብሎ ራሱን የሚጠራው አሸባሪ ቡድን ለበርሊኑ ጥቃት ኃላፊነት ወስዷል። ጥቃቱ በሶሪያና ኢራቅ የሚዋጋንን የህብረት ጦር እንዲያጠቁ ጥሪት ባቀረብንላቸው ሰዎች የተፈጸመ ነው ሲልም ተናግሯል። ተመራጩ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ዓለም የኒውክሌር መሳሪያን በሚመለከት ያለው ግንዛቤ እስኪስተካከል ሀገራቸው የኒውክሌር ብቃቷን በሰፊው ማጠናከር እና ማስፋት አለባት ሲሉ ትናንት በትዊተር ገልጸዋል። የኤሻ ሰራይ ዘገባ አለ፣ አዳነች ፍስሀዬ ታቀርበዋለች። የተመራጩ ፕሬዝደንት ቡድን አባባላቸውን ለማብራራት እየሞከሩ ነው። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ቃል አቀባይ ጆን ከርቤ በበኩላቸው ስለ ኦባማ አስተዳደር የኒውክሌር ፖሊሲ ብቻ ነው በዛሬው ዕለት ለመናገር የቻሉት። ስ እኔ አሁን ለመናገር የምችለው ስለ ወቅቱ አስተዳደር የኒኩለር አያያዝ ነው። ይኸው አስተዳደር ከኒኩለር ነጻ ወደ ሆነ ዓለም በሚያመራ መንገድ እንድንጓዝ ነበር ሲጥር የቆየው የትራምፕ የሽግግር ቡድን ቃል አቀባይ ጄምስ ሚለር ትራምፕ የተናገሩት ኒኩሌር መሳሪያ በአሸባሪዎችና በአደገኛ መሪዎች እጅ እንዳይገባ መከላከል ስለማስፈለግ ጉዳይ ነው ብለዋል። የሩሲያው ፕሬዚደንት ቭላዲሚር ፑቲን ዛሬ በአመታዊው ጋዜጣዊ ጉባኤ ሲናገሩ በትራምፕ አነጋገር ውስጥ የተለየ ነገር እንዳላዩ ገልጸዋል። ну что касается вновь избранного президента соединенных штатов господина трампа አዲሱ የዩናይትድ ስቴትስ ተመራጭ ፕሬዚደንት ሚስተር ትራምፕ ያሉትን በሚመለከት አዲስ ነገር አይደለም። የምርጫ ዘመቻ ያካሄዱ በነበረበት ወቅት ዩናይትድ ስቴትስ የኒክሌር ብቃትንና ወታደራዊን ሀይል ማጠናከር እንደሚያስፈልግ ሲናገሩ ቆይቷል። ይህ አባባል ያልተለመደ ነገር አይደለም። የዩናይትድ ስቴትስ የመሳሪያ ቁጥጥር ጠበብት የአሜሪካና የሩሲያ የኒክሌር መሳሪያ ይዘት ተመጣጣኝ እንደሆነ ገልጸዋል። እያንዳንዳቸው ከ7000 በላይ የኒክሌር መሳሪያ ክምችት አላቸው ይላሉ ጠበብቱ። ዶናልድ ትራምፕ የአሜሪካን የኒክሌር ክምችት ለማስፋት ከወሰኑ ግን ከሀምሳ ዓመታት በላይ የቆየውን የዩናይትድ ስቴትስ ፖሊሲን መቀልበስ ይሆናል። ምክንያቱም የኒክሌር መሳሪያ ክምችቷን በመቀነስ ላይ ነበር አሜሪካ ያተኮረችው። በመጨረሻም፣ ዜና ዕረፍት። በአትሌቲክሱ የረዥም ርቀት ሩጫ ውድድሮች ኢትዮጵያን በበርካታ ዓለም አቀፍ መድረኮች በበላይነት ያስጠራው ዝነኛው አትሌት ምሩጽ ይፍጠር በሰባ ሁለት ዓመት ዕድሜው ከዚህ ዓለም በሞት ተለይቷል። ቤተሰቡና የአትሌቲክስ ፌዴሬሽን ባለሥልጣናት ናቸው ለአሶሲየትድ ፕሬስ የዜና ወኪል የምሩጽን ማረፍ የገለጹት። አትሌት ምሩጽ ይፍጠር የአርባ ዓመት ጎልማሳ በነበረበት ወቅት ነው ሁለት የወርቅ ሜዳሊያዎችን በ1980 የሞስኮ ኦሊምፒክ ላይ ያስገኘው። ቀደም ሲል በ1972 ሚውኒክ ኦሊምፒክም የነሐስ ሜዳሊያ ተሸልሟል። በቅጽል ስሙ ማርሽ ቀያያሪው ሯጭ በመባል የሚጠራ የነበረው ምሩጽ ይፍጠር በስደት ይኖርበት በነበረው ካናዳ ለብዙ ጊዜ ታሞ መቆየቱ ተነግሯል። ለእኔና ለኢትዮጵያ አትሌቶች ምሩጽ ዋና አነቃቂያችን ነው ያለው ታዋቂው ሯጭ ኃይሌ ገብረስላሴ ለእኔ ከዚህ መድረስ ምክንያቱ ነው ሲልም አወድሶታል። ወንድ ልጁ ቢንያም ምሩጽ በበኩሉ ሲናገር አባቱ ለረጅም ጊዜ የመተንፈስ ችግር እንደነበረበት አስረድቷል። ምሩጽ ይፍጠር የሰባት ልጆች አባት ነበር። በሰኞ ስፖርት ፕሮግራም እንዘከረዋለን። ነፍሱን ይማር፣ ለቤተሰቡ መጽናናቱን ይስጥልን። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15630 በ15690 በ15700ና በ15785 ኪሎ ኪሄርትዝ በ22 ሜትር ባንድ በ13615 በ13775 እና በ13860 ኪሎ ኪሄርትዝ በ25 ሜትር ባንድ በ11720 በ11835 በ12040 በ12110 እና በ12140 ኪሎ ሄርትስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአርብ ታህሳስ 14 2009 ዓ ም ምሽት ፕሮግራም ነው። በምድረ አሜሪካ የኢትዮጵያውያን የወል ቤት ለአረጋውያን አገልግሎት ድጋፍ የጠየቀበት ዝግጅት ባለፈው እሁድ ተካሂዷል። ቅዳሜ ቅዳሜ በጣም በርካታ ሰዎች ይመጣሉ። አዛውንቶች ማዕከል ያለበት ጋር ተከራይተን ነው የምናካሄደው። እና የራሳችን የሆነ መሰብሰቢያ ቦታ ሲኖረን ድረስ በክራይ እንኳ ትንሽ አሁን ካለንበት የተሻለ ልናገኝ የምንችልበት መንገድ ቢኖር የገንዘብ አስተዋጽኦ፣ ሁለተኛ ደግሞ አሮጌ አውቶቡስ ገዝተን በዛ ነው የምናመላልሳቸው። እሱ ደግሞ ሌላው ችግራችን ነው። ወይዘሮ ታድላ ፋንታ ለአረጋውያን ኢትዮጵያውያን ማገናኛና ማዝናኛ ማዕከል ድጋፍ ከማህበረሰብ ጥሪ ያደረገበት ዝግጅት አስተባባሪ ናቸው። በሁለተኛው አጋማሽ ይቀርባሉ። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል። በኦሮሚያና በአማራ ክልሎች ተፈጥሮ ከነበረው አለመረጋጋት ጋር በተያያዘ በሁከት ተጠርጥረው ተይዘው ከነበሩ አብዛኞቹ ወጣት ታሳሪዎችን የኢትዮጵያ መንግሥት ከትናንት በስቲያ ለቋል። ከእስር የተፈቱት በስድስት ጥራዝ የታተመና የፖለቲካና ምጣኔ ሀብት ይዘት ያለው ሰነድ ላይ ሥልጠና ተሰጥቷቸው በመንግሥቱ አባባል ተሃድሶ ወስደው ወጥተዋል። ለመሆኑ ተሃድሶ ምንድን ነው? የሰነዱ ይዘትስ ምን ይመስላል? ታስረው ከተፈቱት መካከል አነጋግሮ ሄኖክስ ማግዜር የሚቀጥለውን ይዟል። በዚህ ሳምንት ከስር ከተፈቱት 4800 ሰዎች በሀገሪቱ ተፈጥሮ ከነበረው አለመረጋጋት ጋር በተያያዘ በሁከት የተጠረጠሩ በጦል ላይ በብር ሸለቆና የጦር ሰፈሮች እንደዚሁም የማጎሪያ ጣቢያዎች ታስረው የሬዮት ዓለም ሥልጠና የወሰዱ ሰዎች ናቸው። ለደህንነታቸው በመስጋት ድምጻቸው እንዳይቀረጽ የጠየቁ ተፈቺዎችም ሆኑ በህገ መንግስቱ የተረጋገጠው መብታችን በሰላማዊ መንገድ እንድንጠቀም ከአሳሪዎቻችን፣ ከአሰልጣኞቻችን እንደዚሁም ከጠቅላይ ሚኒስትር ኃይለማርያም ደሳለኝ ንግግር በመረዳቴ ሁኔታውን ለማስረዳት ዝግጁ ነን ያለው በፈቃዱ ኃይሉ ነው። የዞን ዘጠኝ የጦማር ጸሐፊዎች መካከል አንዱ የሆነው በፈቃዱ አስቀድሞ ለአንድ ዓመት ከመንፈቅ ያህል በዚህ ሳምንት እስኪፈታ ድረስ ደግሞ ለአርባ ቀናት በቁጥጥር ስር ውሎ ተፈቷል። በፈቃዱ ለአሜሪካ ድምፅ ሬዲዮ በሰጠው ቃለ መጠይቅ የአስቸኳይ ጊዜ አዋጁን ተችተሃል በሚል መታሰሩን አስታውሶ አሁንም ከመገናኛ ብዙሃን ጋር የሚነጋገረው ህገ መንግስታዊ መብቱ በመሆኑና ይሄ መብት የተከለከለ አለመሆኑን ከተለያዩ የመንግሥት ባለሥልጣናት እንደዚሁም ከጠቅላይ ሚኒስትሩ ጨምሮ ሲነገር በመቆየቱ እንደሆነ ያስረዳል። ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ በዚህ ሳምንት የተናገሩት እናሰማችሁ። መቼም ቢሆን ነገ ወደ ቤታችሁም ስትመለሱ ጥያቄ አይኖራችሁም ማለት አይደለም። ጥያቄ ይኖራችኋል። ከመንግስትም ሆነ ከመንግስት አመራሮች ጋር በሀሳብ ላትስማሙ ትችላላችሁ። ይሄ መብታችሁ ነው። ይሄን መብታችሁን ማንም ሊከለክላችሁ አይችልም። ህገ መንግስቱ ያጎናጸፈላችሁ መብት ነው። ስለዚህ ነገም ቢሆን ጥያቄ ካላችሁ ጥያቄያችሁን በሰላማዊ መንገድና በሰለጠነ መንገድ በህገ መንግስታዊ መሰረት ማቅረብ መብታችሁ ነው። ስለዚህ የሚከለከለው ነገር ቢኖር በአመፅ በሁከት፣ በጉልበት ጥያቄን ማቅረብና ማስመለስ መሞከር ዋጋ ያስከፍላል። ጠቅላይ ሚኒስትሩ በተሐድሶ እንደተፈቱ በመንግስት የተገለጸው ግለሰቦች ስህተታቸውን መግለጻቸውን አስታውሰው በመንግስታቸው የተሰሩ ስህተቶችንም ዘርዝረዋል። ለመሆኑ ተሐድሶ ምንድን ነው? ይዘቱስ? በዚህ ሳምንት በዚህ ሂደት አልፎ የተፈታው በፈቃዱ ኃይሉን ጠይቄዋለሁ። ታድሶ ያሉት በስድስት ሞጁሎች የተዘጋጀ ትምህርት ነበረና ያንን ትምህርት ነው ታድሶ ያሉት ትምህርቱ ፖለቲካዊ ይዘት ያላቸው ትችቶች ናቸው እና በተለይ በወቅቱ በአሁን በዚህ ወቅት አስቸኳይ ጊዜ አዋጁ እንዲታወጭ መንስኤ የሆነው የሕዝባዊ አመፅ አስመልክቶ ነው እንትን ያሉት እና የመጀመሪያው ሞጁል አይደገምም የሚል ነው። ኢትዮጵያ ከእድገቷ ጋር የሚመጣጠን አመፅ አልገጠም አይደለም የገጠማት እና አይገባትም የሚል ይዘት ያለው ነው። ስለዚህ መደገም የለበትም የሚል ሀሳብ ያለው ነው። በዛ በኋላ የቀለማ ቤት የሚልም አለ። እንዲሁም ይህ ሊበራሎች ናቸው ሀገራችን ውስጥ ያለውን ሰው ድክመታችንን ተገን አድርገው እንዲህ አይነት ነገር እያደረጉብን ያሉት የውጭ ጠላቶቻችን ነው የሚል ነው። የኛውም የወቅቱ አመት ቢሆን ከዛ የበለኝ ነገር አደለም የሚሉት የዛ አጀንዳ ቀምተው ወደዛ የቀየሩት የሚል ጽንሰ ሀሳብ ያለው ነው። ከዛ በኋላ ያሉት አንዳንድ የኢትዮጵያ በኢትዮጵያ ታሪክ ውስጥ አንዳንድ ጉዳዮች የሚል ነው እሱም ከቀዳማዊ ኃይለ ሥላሴ ጊዜ ጀምሮ ያለውን ታሪክ ነው የኢትዮጵያን ታሪክ ነው የሚያነሳው እና ያን ጊዜ እና በደርግ ጊዜ የነበሩትን የሰብዓዊ መብት ጥሰቶች እንዲሁም የሀይማኖት አርቻ ጫለት እና የብሔር ብሔረሰቦች መብት አለመከበር ይህንኛው ስርዓት ቀርፋል የሚል ያለው ነገር ነው። ከዛ በኋላ ቀጥሎ ያለው መቼ ጊዜ የኢትዮጵያ አዳቴ ነው የሚለ ሰነድ ነው የኢትዮጵያ ዘገበች ያለችን የኢኮኖሚ ድገት ዘግብና ደህንነት በመውጣት በተለይም የሊበራሎችን ጫና የምናመልጥበት እድል አለ ምናምን የሚል አይነት ይዘት ያለው ነው። የመጨረሻው የወጣቱ ሚና በሀገር ግንባታ ላይ የሚል ነው። ያው ወጣቱ አግባቡ ካልተገነባ እና መረጃ ካልመረመረ ለአመፅ እና ለተለያዩ ነገሮች ሰለባ ሊሆን ይችላል የሚል ነው በአብዛኛው። ስለዚህ በአግባቡ መዋል አለበት ነው። መረጃ ሳመረምር መቀበል የለበትም የሚል ነው። የመጀመሪያዎቹን ሁለቱ ስልጠናውን ይሰጡን የነበሩት እያነበቡልን ከፌዴራል ፖሊስ የመጡ መኮንኖች ናቸው እ የነበሩት ከዛ እኛ ጥያቄዎቻችን እንሰጣለን ጥያቄዎቹ ቀጥታ ፋክስ ይደረጋሉ ለኮማንድ ፖስት ተብለናል እና መንግስት ምራምራቸዋል ነው ከዛ በኋላ የሀይል መድረክ የሚባል አለ እያንዳንዱ ሞጅል ሲያልቅ የመጨረሻ መዝጊያ ነው እና በውይይቱ ወቅት ያነሳናቸው ጥያቄዎች አዋቂ በሚባሉ ሰዎች ይመለሳሉ ማለት ነው ከዛ በኋላ ያሉትን አራቱ ሞጅሎች ግን በተለይ መፈራራት ስለነበረ ነው ይመስለኛል እነዛ አጩ መኮንኖችን በሚያወያዩ ሰአት ላይ ሚፈራ ሰባ እያደረሰ ስለሆነ ሙሉ አስተያየቱ ስለማይሰጥ በሚል እርስ በእርሳችን ራሳችን ሞዴሎችን እያነበትም ራሳችን እንድንያ እና ጥያቄዎቻችንን እንዲሁም አስተያየቶቻችንን እንድናቀርብ ተሰቶን ነበር እና ያው እያነበትም ያለንን ጥያቄዎች ለሚ ሰተናል። ግን ያው ሁሉንም ማለት አይቻልም። ምክንያቱም አብዛኛው ሰው በጣም ደንግጦ እና አፈርቶ ነበረ። ስለ ፍራቻ ስትነግረኝ ነበረ። የእስር ቤት ይዞታው ላይ ታሳሪዎች እንዲፈሩ የሚያደርጓቸው ምክንያቶች ነበሩ። በአንተ ላይ የደረሱ በሌሎችም ታሳሪዎች ላይ የደረሱ የኃይል ጥቃቶች ነበሩ፣ የጭካኔ ይዞታ ነበረ? በእስር ቤት በነበራችሁበት ጊዜ በተለይ ከአዲስ አበባ የሄድነው ሁለት መቶ አርባ ሶስት ሰዎች ነን። እኛ ከሄድን በኋላ አብዛኛው ነገር ቆሟል። በተለይ ጉዳት ያለባቸውም እዛው ያሳዩም ከእንደገና እንዲሁ ምርመራም የሚደረግበታል ተብሎ ለማመልከቻ ፎርም እንዲሞሉ የተደረጉ አሉ። እነሱ ነገሮች የተፈጸሙት ከመስከረም ሀያ ዘጠኝ ጀምሮ እዛ የቆዩ ልጆች አሉ። ዘጠኝ መቶ ሰላሳ ሶስቱ ከመስከረም ሀያ ዘጠኝ ጀምሮ እዛ የቆዩ ናቸው። ልክ እኛ ስንሄድ ህዳር ዘጠኝ ነው እኛ እዛ የደረስነው። እዛ ስንደርስ ነው ታድሶውን ከኛ ጋር አብረው መቀበል የጀመሩት ማለት ነው። ስለዚህ እነሱ ከተለያዩ ከሰበታ፣ ከአለም ገና፣ ማዳማ እና ሌሎችም አካባቢዎች የመጡ ናቸው። ምርመራም የተደረገባቸው እዛው ስለሆነ ነው እነሱ እንትን ያሉት እና አርባ ቀኑን ያሳለፉት በባዶ እግራቸው የተንቀሳቀሱ ነው። ሰብአዊ መብታቸውም ተከብሯል ለማለት የሚያስችል ምንም ነገር የለም። እኔ ከሰማሁት አብዛኞቹ ልጆች ከነገሩኝ፣ ያነጋገርኳቸው ልጆች ከነገሩኝ ነገር መረዳት የምንችለው እሱን ነው የነበረው ባቸው ተጽዕኖ በጣም ከባድ ነበር። እኛም የነበርንበት ሁኔታ ሪላክስድ የሆነ ነው ሳይሆን ከሰብአዊ መብት አንጻር ቢያንስ አካላችን ላይ ጉዳት ሊያደርስ የሚችል ነገር አልደረሰብንም ብዬ ነው። እንግዲህ በዚህ ሳምንት ወደ አምስት ሺህ የሚሆኑ ሰዎች በተለቀቁ ጊዜ በመንግስት መገናኛ ብዙኃንም ተመልክተናል። ፎቶግራፎችንም አይተናል። ጠቅላይ ሚኒስትር ኃይለማርያም ደሳለኝ በተገኙበት በወታደር ማሰልጠኛ ጣቢያ ጸጉራቸውን ተላጭተው በሰፊ ሜዳ ላይ አፈር ላይ ተቀምጠው የሚያዳምጡ ሰዎች ነጭ ቲሸርት ለብሰው አይደገምም የሚል ጽሑፍ ያለበት በርካታ የፖለቲካ ተቃዋሚዎች ይሄ ሁኔታ የዜጎቹን የህገ መንግስት መብት የጣሰ ነው በማለት ሲተቹ ቆይተዋል። ጠቅላይ ሚኒስትሩ ደግሞ ጥያቄ ማቅረብ መብት ነው፣ በአመፅ በእውቀትና በጉልበት ጥያቄ ማቅረብ ግን ዋጋ ያስከፍላል ሲሉ ተናግረዋል። እንደው በአጠቃላይ ይህን ሁኔታ እናንተም ከስር የተለቀቃችሁበት ሁኔታ ተመሳሳይ ነው። እኛ እንግዲህ አሁን እኛ ጋር አንድ ሺህ ስምንት ሰማንያ ሰው ነው የነበረው። ከዛ እኛም ተመሳሳይ በአማርኛ አይደገምም፣ በእንግሊዝኛ ራሂም እንደቢያሙ ረ እንደቢያሙ የሚል የተጻፈበት ተመሳሳይ ስድም ያለው ቲሸርት ግን ማለት ቲሸርቱ ሲቀርብ ምንም ሄዚቴት አላደርግንም እና እንደውም አዲስ አበባ ነው ዝም ብላችሁ በተስማምታችሁ ለበሳችሁ ምናምን ሲባል ቱ ያለ እ አላሰብ ነው ይመስለኛል። እዛ የተለያዩ ጭንቀቶች ስለነበሩብን እኛ ሀሳባችን የነበረው ወደ አዲስ አበባ መምጣት ነው። በመሰረቱ አብዛኛው ሰው ፍላጎቱ ያ ስለነበረ በቲሸርት ለመጨቃጨቅ አቅም የነበረው ሰው ያለ አልመሰለኝም። እንጂ ፍርሀት የለም አይደለም። እንደውም አሁን ራሱ ለመናገር የኔን ፍርሀት ልገልጽላ አልችልም። እና እንደውም ለመናገር የወሰንኩት ገቦችን ለመስጠትና የወሰንኩት ራሱ ፍርሀቴን ለማሸነፍ ነው እንጂ ሞቱ ለመናገር ድፍረቱ አግኝቼ እና በሙሉ አቅምና በትዝብቴ መጠን ለመግለጽ ችዬም አይደለም ለማለት ነው። በእርግጥ እዛ ውይይት ላይ በፍጹም ሳትፈሩ የተሰማችሁን በሙሉ ሀሳብ ግለጹ የሚባል ነገር ነበረ ግን እኩል ውይይት ነፃ ውይይት ራሱ እኩል አቅም ባላቸው ሰዎች መካከል ነው። በአሳሪ እና በታሳሪ መካከል እኩል ነፃ ውይይት ሊደረግ ይችላል ብሎ ማሰብ በሀሳብ ደረጃ አያስኬድም። ኤኒዌይስ ግን ያለንን ሀሳብ በሙሉ ዘርግፈን የተናገርን ሰዎች አለን፣ ከነገና ደግሞ ፈርተን ሞች ሰዎች አለን። ብቻ ብዙ ነው፣ ኮምፕሌክስ ነው። መናገርም ያስፈራል ሁሉ ማለት ያስፈራል ማለት ነው። በእርግጥ ይህንን ንግግር ጠቅላይ ሚኒስትሩም የደገሙት ቢሆንም ጥያቄ ማቅረብ መብት ነው በሚል ከዚህ በፊት ግን የጋዜጠኛ መብት ተሟጋች ድርጅቶች እንደዚሁም የሰብአዊ መብት ተሟጋች ድርጅቶች የኢትዮጵያ መንግስት የሚተቹትንና ድምጻቸውን የሚያሰሙን በማሰር ሲወቅሱት የቆየበት ጉዳይ ነው። ለዛሬ የእስር ቤት ቆይታህን እንደዚሁም ደግሞ የእስር ቤት ይዞታ ምን እንደሚመስል ስላካፈልከን እናመሰግናለን በፍቃዱ ኃይሉ። ይህንም አመሰግናለሁ። እንግዲህ በዚህ አጋጣሚ ልንድፍን እናኮማ አደራ ብለው የሰጡት ሀሳብ ምንም አይነት ሁለት ብሔራዊ የሚያላጋ ስላልሆነ ደግሞ ምክንያት እንዳይቀር አደራ ለማለት ያው፣ ስለዚህ የህገ መንግስት በህገ መንግስቱ የተረጋገጠውን የመናገር መብትን እየተጠቀምኩ ነው እያልክ ነው። እናመሰግናለን። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። ክቡራትና ክቡራን የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። በቂሊንጦ ማረሚያ ቤት ቃጠሎ በ23 ታራሚዎች ግድያና በሽብር ወንጀል አቃቢ ህግ ክስ የመሠረተባቸው ሰዎች ማረሚያ ቤቱ ግፍ ፈጽሞብናል ሲሉ አቤቱታቸውን ለፍርድ ቤት አሰምተዋል። ቀደም ሲል ለፖሊስ የሰጠነው ቃል ከፍተኛ የማሰቃየት ተግባር ተፈጽሞብን የሰጠነው ነው ሲሉም ፍርድ ቤቱ ውድቅ እንዲያደርግላቸው ጥያቄ አቅርበዋል። አስራ ሶስተኛው ተከሳሽ ዶክተር ፍቅሩ ማሩ ዛሬም አልቀረቡም። ማረሚያ ቤቱ ተወካይ ስለ እርሳቸው በቂ መረጃ እንደሌላቸው አስታውቀዋል። ፍርድ ቤቱ ተለዋጭ ቀጠሮ ሰጥቷል። መለስካቸው አመሃ ዝርዝሩ ልኮልናል። ንብረት በማውደም የቅሊንጦን ማረሚያ ቤት በእሳት በማቃጠል እንዲሁም ሀያ ሶስት ታራሚዎችን በመግደል ና የአሸባሪ ድርጅቶችን ተልዕኮ ለማሳካት በሚል አቃቢ ሕግ በመደበኛው የወንጀለኛና የጸረ ሽብር ሕግ ክስ የመሰረተባቸው ተጠርጣሪዎች ዛሬ ፍርድ ቤት እንደቀረቡ ቅሬታቸውን መግለጽ የጀመሩት በልዩ ልዩ ሁኔታ ይመስላል። ተጠርጣሪዎቹ ችሎቱ ለመሰየም በሚያደርገው ክንውል ላይ እያለ ፍርድ ቤቱ እንዲቀመጡ ሲያዛቸው ሊቀመጡ ፈቃደኛ አልነበሩም። ምክንያታቸውንም ሲያስረዱ በውጭ ያሉ የቤተሰብ አባሎቻችን ይግቡ የሚል ነበረ። የተወሰኑ የቤተሰብ አባላት እንዲገቡ ተደርጎ ችሎቱ ቀጥሏል። ተጠርጣሪዎቹ አቤቱታ ለማቅረብ እጆቻቸውን ለዳኞቹ ሲያሳዩ ፍርድ ቤቱ በበኩሉ በጠበቆቻቸው አማካኝነት አቤቱታቸውን በጽሑፍ ያቀረቡ በመሆናቸው ጠበቃ ከሌላቸው መካከል የተወሰኑት አቤቱታቸውን በቃል እንዲያቀርቡ እድል ሰጥቷቸዋል። አንዱ ተከሳሽ ተፈርዶባቸው ዘዋይ ወህኒ ቤት እንደነበሩ ገልጸው ማረሚያ ቤቱ እነዚህን ተጠርጣሪዎች ከሌሎች ታራሚዎች በተለየና ኢ ሰብአዊ ባሉት አያያዝ እንዳንገላታቸው ዘርዝረዋል። ቤተሰብ እንደ ሌላ ታራሚ እንደማይጎበኛቸው፣ ፀሐይ በቀን ሰላሳ ደቂቃ ብቻ እንዲያዩ እንደሚደረጉ፣ ሌላውን ጊዜ ግን ተዘግቶባቸው ውለው እንደሚያድሩ ለፍርድ ቤቱ ተናግረዋል። ሌላ አቤት ባይ ደግሞ ከፍተኛ የሆነ የመብት ጥሰት ተፈጽሞብኛል በምርመራ ወቅት ብርቱ ድብደባ ተደርጎብኛል። ከዚያም በላይ በዘር መዝሪያ ብልቴ ላይ ከባድ ነገር ታስሮብኝ ክፉኛ ስቃይ ተፈጽሞብኛል። በሰንሰለት ታስሬ ተንጠልጥያለሁ። ይህ ሁሉ ድርጊት ያደረሰብኝ ስቃይ ጠባሳው አሁንም በአካሌ ላይ ይገኛል። ከዚህ በፊትም የፍርድ ቤት ለማስረጃ ይህን ጠባሳይን በፎቶግራፍ ተነስቶ ማስረጃ ሆኖ እንዲቀርብልኝ እንዲያደርግልኝ ጠይቄያለሁ ሲሉ በድጋሚ አቤቱታቸውን አቅርበዋል። ለፖሊስ የሰጡትን ቃልም ውድቅ እንዲደረግላቸው ጠይቀዋል። በዚህ መሃል አያሌ ተከሳሾች የየራሳቸውን አቤቱታ ለማሰማት በቁጣና በከፍተኛ ስሜት መጠየቅ ስለጀመሩ የችሎቱ ሂደት ሁከት ይታይበት ጀመረ። ዳኞቹና ጠበቆቹም ተጠርጣሪዎቹ ስሜታቸውን ገጥተው የፍርድ ቤት ሥነ ሥርዓት ሕጎ የሚያዘው መሠረት ጥያቄዎቻቸውን በእርጋታ እንዲያቀርቡ እየነገሯቸው የችሎቱ ሂደት እንዲቀጥል ለማድረግ ሞክረዋል። በዚህ ወቅት ከቀረቡት አቤቱታዎች መካከል ፍርድ ቤት አቤቶታችሁን በጽሁፍ አቅርቡ እያለ የሚሰጠው ትዕዛዝ ለታራሚዎች ቀላል እንዳልነበረ ለማሳየት የቀረበ ይመስላል። እኚህ ተጠርጣሪ እንደገለጹት ለፍርድ ቤት ሊያቀርቡት የነበረው የጽሁፍ አቤቶታቸውን እዚሁ ፍርድ ቤት የጥበቃ ፖሊስ ነጥቋቸው ለአቃቢ ሕግ እንደሰጠባቸው ለፍርድ ቤቱ አቤት ብለው የጽሁፍ አቤቶታቸውን ከአቃቢ ሕግ ወደ ፍርድ ቤቱ እንዲደርስ አስደርገዋል። ጠበቆች በበኩላቸው የደንበኞቻቸውን አቤቱታ ፍርድ ቤቱ የተለየ ትኩረት ሰጥቶ ተገቢውን ትዕዛዝ ለማረሚያ ቤት እንዲያስተላልፍላቸው ጠይቀዋል። ከዚህም በተጨማሪ በደንበኞቻቸው ላይ በተመሰረተው ክስ ሰፊ መቃወሚያ ስላላቸው ተለዋጅ ቀጠሮ ተሰጥቷቸው እንዲዘጋጁ ጠይቀዋል። ቀደም ሲል በነበረው ቀጠሮ ከ38ቱ ተከሳሾች መካከል 13ኛ ተከሳሽ ዶክተር ፍቅሩ ማሩ ማረሚያ ቤቱ በቀደመው ቀጠሮ ለምን እንዳላቀረባቸው በጽሑፍና በበቂ ማስረጃ እንዲያስረዳና ዛሬ ይዟቸው እንዲቀርብ ትእዛዝ ሰጥቶ የነበረ ቢሆንም ዶክተር ፍቅሩ ዛሬም አልቀረቡም። ፍርድ ቤቱ ይህ ትእዛዝ ለምን እንዳልተፈጸመ ለማረሚያ ቤቱ ተወካይ ጥያቄ አቅርቧል። ተወካዩ እንዳሉት ትእዛዙ ለማረሚያ ቤቱ እንዳልደረሰ ገልጸው ስለ ዶክተር ፍቅሩ ማሩ ግን በቂ መረጃ የለኝም ብለዋል። ከችሎት በኋላ ያገኘዋት የዶክተር ፍቅሩ ማሩ ልጅ ዶክተር ሰላማዊት ፍቅሩ ማሩ አባቷ የት እንደሚገኙና በምን ሁኔታ ላይ እንዳሉ ጠይቂያት ነበረ። ዶክተር ፍቅሩ ማሩ ከአራት ወር በፊት ጥቁር አንበሳ በሳምባ ሕመም ተኝቷል። አሁንም እዛው ነው ያለው። ከሁለት ሳምንት በፊት ትልቅ ኦፕራሲዮን ተደርጓል። የተወሰነው የሳምባው ፓርቲ ተበላሸው ተቆርጦ አሁን ሪካቨሪ ላይ ነው ግን ስቲል በበሽታ ነው። በምን ምክንያት ነው ህመሙ የተነሳው ታውቂዋለሽ አንቺ? አዎ፣ ያው እኔም ሐኪም ስለሆንኩኝ ያለውን ነገር በጥቁር አንበሳ ሜዲካል ቦርድም በስዊድን ያዩት ራጁን ያዩት ሐኪሞች ግልጽ አድርገው ቡሎስ ዲዚዝ የሚባል የሳምባ በሽታ አየር የሚቋጥር በሽታ ነው። ይሄ ሳታውቅ ይሄ ከፈነዳ ሳምባ ኮላፕስ ያደርጋል። ይጨማደድና ይተኛልና አየር አይገባበትም ጭራሽ። ሳምባ ሁሉ እንደዛ ሲተኛ ልብህንም ያኛውን ሳምባ ፑሽ አድርጎ ሞር ህመም ያመጣል። እና በአንዴው ይሄ ኦፕሬሲዮን ካልተደረገ ሰው ሞት ላይ ነው የሚደርሰው የተከሰሱበትን ጉዳይ በተመለከተና ለእሷ የሚመስላትን ጨምራ ገልጻልኛለች። ክሱ ላይ ምን ይላል? ራሱን አሳምሞ ነው ሆስፒታል የተኛው ድርጊቱ ላይ አልገኝም ብሎ በምንም ተአምር ዓለም ላይ ያሉ ሐኪሞች በሙሉ ይሄንን መመስከር ይችላሉ። ይሄ በራጅ በቃሊቲ ማረሚያ ቤት ክሊኒክ የራሱ የተነሳ ራጅ የሚያሳይ በሽታ በምንም ተአምር እራሱ ላይ ማምጣት አይችልም። ከፍተኛ ሕክምና የሚያስፈልገውን በሽታ ደርሶበት፣ በጣም በጣም እኔ ሊገባኝም አልችልም። እሱም በጣም በጣም ነው የተጎዳው። ለምን ብሎ ራሱን በዚህ ጉዳት ላይ ሊያደርግ ይፈልጋል። እሱ እዚህ አገር የመጣው ከአስር ዓመት በፊት ሆስፒታል ሰርቶ አርባ ሺህ ሰው በዓመት የሚያክም ሆስፒታል ነው እንጂ ሰውን ለማቃጠል በፍጹም አያደረገውምም አያስበውምም። እሺ፣ በጣም አመሰግናለሁ። በመጨረሻም ፍርድ ቤቱ ማረሚያ ቤት ለቀረቡበት አቤቱታዎች መልስ እንዲሰጥ አቤቱታዎቹ በጽሑፍ እንዲቀርቡ አስራ ሦስተኛ ተከሳሽ ዶክተር ፍቅሩ ማሩን በሚቀጥለው ቀጠሮ ማረሚያ ቤት እንዲያቀርብ ትእዛዝ ሰጥቶ ለጥር 8 ቀን 2009 ዓ ም ተለዋጅ ቀጠሮ ቆርጧል። አቃቢ ሕግ ህዳር 13 ቀን 2009 ዓ ም ባቀረበው ማመልከቻ 38ቱን ተከሳሾች ነሐሴ 28 ቀን 2008 ዓ ም በፌዴራል ማረሚያ ቤት ቅሊንጦ እስር ቤትን በማቃጠልና የ23 እስረኞችን ሕይወት በማጥፋት እንዲሁም በሚሊዮኖች ብር የሚገመት ንብረት በማውደም በሽብር ድርጊት ክስ እንደመሠረተባቸው አይዘነጋም። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ ሰጥቶ ወደ ተከታዩ የመጽሔት ርዕስ እናልፋለን። በኮንጎ ዲሞክራሲያዊት ሪፐብሊክ የገዢው ፓርቲ ኅብረት ዋናው የተቃዋሚዎች ጥምረት ትናንት ሐሙስ በድጋሚ ስብሰባ አድርጓል። የስብሰባው ዓላማ በዘገዩት ምርጫዎች ዙሪያ አንድ ስምምነት ላይ ለመድረስ መሆኑ ታውቋል። ሁለቱን ወገኖች ለማግባባት እየሰሩ ያሉት የካቶሊክ ቤተ ክርስቲያን ሽማግሎች ከፈረንጅ ገና ማለትም ከነገ በስቲያ እሁድ በፊት አንድ ስምምነት ላይ መድረስ አለባቸው እያሉ ነው። ይሁን እንጂ እስካሁን አንዱም ወገን ከእኔ ይቅርና እንስማማ የሚል ፍንጭ አላሳየም። ዊልያም ክላውስ ከኪንሻሳ ያጠናቀረው ዘገባ አለ ቆንጅታየት አቀርበዋለች የካሳንጋኒ ከተማ ሊቀ ጳጳስ ሞንሲኞር ማርቼል ኦቲምቢ ድርድሩን ኪንሻሳ ውስጥ እንደገና ሲከፍቱ ጠንከር ያለ ማሳሰቢያ ሰጥተዋል። የቤተ ክርስቲያናችን ሸምጋዮች ያለ አግባብ የሚደረገውን የማጓተት ዘዴ በትዕግስት አይቀበሉም። ከገና በፊት ተስማማላችሁ፣ ተስማሙ። እኛ የምንፈልገው እሱን ነው ሲሉ ነው የተሰሙት። ኦቴምቢ ኮንጎ ካቶሊክ ቤተ ክርስቲያናዊ ድርጅት ፕሬዚደንት ናቸው። ቅዳሜ እለት የጳጳሳት መልክተኛ ቡድን ቀውሱን ስለምንፈታበት መንገድ አመራር ይስጡን ብለው ወደ ሮማ ካቶሊክ ርዕሰ ሊቃነ ጳጳሳት በመጓዛቸው ድርድሩ ተቋርጦ ቆይቷል። በዚያ መሀል ሰኞ እኩለ ሌሊት ላይ የፕሬዝደንት ጆሴፍ ካቢላ የስልጣን ዘመን ያበቃ ሲሆን ምርጫ እስከሚካሄድ እየመራው እቆያለሁ ማለታቸው ይታወቃል። በዚያ ሰዓት የዋናው ተቃዋሚ ሚ ቡድን የራስ ኤምብሌማ መሪ ኢቲንት ሼኬዲ ካቢላ እንደ ሕጋዊ መሪ ስልጣን ላይ መቆየት አይችሉም፣ ህዝቡ ለሰላማዊ እምቢተኝነት ይነሳ ሲሉ አወጁ። ዋና ከተማዋ ኪንሻሳና ሌሎችም ከተሞች ውስጥ በዚህ ሳምንት አልፎ አልፎ የተካሄዱትን የተቃውሞ ሰልፎች የጸጥታ ኃይሎች በብዛት ወጥተው አስቁመዋል። ሂዩማን ራይትስ ዋች እንዳለው የጸጥታ ኃይሎቹ ሰላሳ አራት ሰዎች ገድለዋል። ሌሎች ሪፖርቶችን እያጣራ ነው ብሏል ሂዩማን ራይትስ ዋች። የመንግስቱ ቃል አቀባይ ደግሞ ረቡዕ ዕለት ሀያ አንድ ሲቪሎች ተገለዋል፣ የሚበዙት በተባራሪ ጥይት አለዚያም ዘረፋ ላይ ተገኝተው ነው ሲል አስታውቋል። ፖሊስ ደግሞ አንድ ተገሎብናል ብሏል። ራሴምብሌማ ወደ ድርድር ጠረጴዛው ተመልሷል። የሚስተር ቲሼኬዲ ፓርቲ ዋና ጸሐፊ ዣን ማርክ ካቡንድ ለጋዜጠኞች እንዲህ ብለዋል የመጣ ነው በሚስተር ካቢላ ህጋዊነትና ህጋዊ አለመሆን ጉዳይ ላይ መፍትሄ ለመፈለግ ነው። ሚስተር ካቢላ ከስልጣን በሚሰናበቱበት መንገድ ላይ ልንደራደር ነው የመጣ ነው። ህዝቡ ማወቅ የሚፈልገው ይሄን ነው ብለዋል። የተቃዋሚው አመራር የሚስተር ትሸኬዲ ፓርቲ ባለፈው አመት ምርጫዎቹ የሚካሄዱበትን ጊዜያዊ የጊዜ ሰሌዳ እንደ አውሮፓውያን አቆጣጠር በ2018 ሚያዝያ ላይ እንዲሆን ከወሰነው ጉባኤ ራሱን አግልሎ እንደነበረ የሚዘነጋ አይደለም። አሁን ደግሞ የምርጫ ኮሚሽኑ የመራጭ መዝገቡን የማዘጋጅበት ጊዜ ያስፈልገኛልና ይራዘምልኝ ሲል ጠይቋል። ካቢላ ተቃዋሚ ፓርቲው ለሶስተኛ ጊዜ ለመመረጥ እንደማይወዳደሩ በይፋ ያውጁ ብሎ ያቀረበላቸውን ጥያቄ እስካሁን አሻፈረኝ እንዳሉ ናቸው። ህገ መንግስቱም ቢሆን ሶስተኛ የስልጣን ዘመን አይፈቅድላቸውም። ፎርት ዌይ አራተኛው መንገድ የተባለው የወጣቶች እንቅስቃሴ አስተባባሪ ዣን መሪ ካሎንጂ በበኩሉ ከዚህ በላይ ድርድር የሚካሄድበት ምክንያት አይገባኝም ይላል። የኮንጎ ካቶሊክ ቤተ ክርስቲያን ድርጅት ቼንኮ ድርድሩ የሚቀጥልበትን ምክንያት ያስረዳ ህዝቡ ሌላ ምዕራፍ ላይ ነው ያለው ብሏል። ካቢላም ፕሬዝደንት አይደሉም ሲል ነው የወጣቶች መሪው ለቪኦኤ ተናገረው። ወጣቱ ተቃዋሚዎች ጥሪ ሳያደርጉለት ሰልፍ የወጣው ድርድሩ ትርጉም ስለሌለው ነው ሲልም አክሏል። የኮንጎ ውጥረት በቅርብ ጊዜ የሚረግብ አይመስልም። የተጠናከረ የጸጥታ ጥበቃው እንደሚቀጥል አንድ የፖሊስ ቃል አቀባይ ለቪኦኤ አስታውቋል። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ መደበኛ ስርጭት ነው። እያስተናገድናችሁ ያለ ነው። ሰለሞን ክፍሌና እኔም ሰሎሞን አባትንን። አሁን ከምሽቱ ሶስት ሰዓት ከሰላሳ አምስት ደቂቃ ሊሆን ነው አዲስ አበባ ላይ፣ ዋሽንግተን ዲሲ እና አካባቢዋ ደግሞ ከቀኑ ሰባት ሰዓት ከሰላሳ አምስት ደቂቃ ነው። ቴክኒሻኑ ጆጊል ፕሮዲውሰሩ ንጉሡ ታምሬ ናቸው። አሁን ከስልክ አስተያየቶቻችሁ ጥቂቱን እናስደምጣችሁ። ሰላም ቪዎች ዶክተር አሸብር ወልደጊዮርጊስ ዛሬ ደግሞ የቅርጫት ኳስ መሪ ነኝ ብለው ብቅ ሲሉ እንደው ድንቅ ብሎኝ ነው። ያለፉት ዓመታት ደግሞ የእግር ኳስ ፕሬዝደንት ነኝ ብለው እዛ ላይም ብዙ ችግር ተፈጥሮ ኢትዮጵያም ከዓለም እግር ኳስ ጨዋታዎች ታግዳ በሳቸው ምክንያት ማለት ነው ስፖርቱ ወደ ኋላ ተጓቶ ነበር። ዛሬ ደግሞ ወደ ቅርጫቱ ሲሄዱ ቅርጫት ኳሱ ላይ እውቀት አላቸው ወይ ወይስ ቅርጫት ኳሱን ያውቁታል ወይ እውቀቱ አላቸው ወይ ነው እንደተለመደው በኢትዮጵያ አንዴ የፓናማ አፍሪካ አንዴ ምክር ቤት አንዴ እግር ኳስ አንዴ እዚህ እዛ የማለት አባዜ ነው ወይ ይሄ ደንቆይ ነው ቆጭቶ ነኝ ከቦንጋ ከፋ ሀይቪዎች ቪዎች እኔ በጣም አንዳንትም ማንም ጋዜጠኛ አርጎት ማያውቁ አንድ ጥያቄ አለኝ ኢትዮጵያ ውስጥ ያለው ስርአት የመልካም አስተዳደር ጥሮት እያለ ያላዝናል በተመሳሳይ ዛሬ በራሳቸው ሬዲዮ ጣቢያ ሶስት ሰዎች ወጣቶች ተገደሉ። በኦሮሚያም ያ ሁሉ ሰው በአንድ ጠባብ ክሉስ ሀያ ና ሰላሳ ሶስት ታሽጓል። የመልካም አስተዳደር ጦት ነው ህዝቡ የጨነቀውና አዲስ ለውጥ አለን ብሎ ይሄንን ሲያደርጉ በጣም እንዴት ነው እናንተ ለምን አትጠይቋቸው የወያኔን አፌ ቀላጤዎች? እንዴት ነው ይሄ ከመልካም አስተዳደር ይሄ እኮ ከመልካም አስተዳደር በላይ ነው። ስብ እና የጎደለው ሰፈር ወንብድና ነው። እናመሰግናለሁ እንደምኖራቸው ዜዎች በአማራ ክልል ሶስት ልጆች ተገደሉ በተባለው እና በእናንተ ዜና ላይ የተቀረበው ነው። አቶ ንጉሱ ጥላሁን መረጃ የለኝም አሉ። ግን መንግስት እኳን አማራ በክልሉ እንዲተዳደር ያደረጉት ኦሮሞንም እንደዚያው ያደረጉት ያ የክልሉ ሰው የክልሉን ህዝብ እንዲጠብቅ ነው። እሳቸው ግን ህዝብ እየተገደለ ህዝብ ሞተ እየተባለ አይ የክልሉ ህዝብ ለህዝብ እየሰራ ነው ህዝብም እየጠበቀ ነው ብለው ሲሉ ሰምቻለሁ። ለመሆኑ እሳቸው ልጅ የላቸውም? ወገን የላቸውም? ህዝብ ከህዝብ ጋር ይኖራል። መንግስት በእድሜም ቢሆን በሞትም ቢሆን በማንኛውም ከዚህ በፊት ይለወጣል። ግን የአዘሮቻቸው ከማን ጋር ሊኖሩ ነው? አመሰግናለሁ። አሰሙልኝ ምን አላት ሊሰሙት ስለ አስተያየቶቻችሁ እናመሰግናለን። ተዘዋዋሪው የስልክ መስመራችን 2022059942 የውስጥ መስመር 14 ነው። አስተያየቶቻችሁን በድምፅ በተቀረጸው መመሪያ መሰረት አኑሩልን። በኢሜይል ለምትጠቀሙ ደግሞ አድራሻችን ሆርን አት ቪኦኤ ኒውስ ዶት ኮም ነው። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ መደበኛ ስርጭት ነው። የምርጫ ህግ በኬንያ ለኬንያው ምርጫ የወጣውን አዲስ የማሻሻያ ህግ ተቃዋሚው ክፍል ውድቅ አድርጎ እንዲያውም በአዲሱ ዓመት አዲስና ትኩስ ተቃውሞ እንደሚያካሂድ አስጠንቅቋል። ትላንት ሐሙስ በጸደቀው አዲሱ የማሻሻያ ህግ የድምፅ መቁጠሪያው መሳሪያ በቴክኒክ ብልሽት ባይሰራ የምርጫ ኮሚሽኑ የሰው ኃይል እንዲጠቀም ይፈቅዳል። ተቃዋሚዎች ደግሞ ይህ አሰራር በቀጣዩ ነሐሴ በታቀደው አገር አቀፍ ምርጫ ላይ አሉታዊ ተጽዕኖ ያመጣል ይላሉ። ዝርዝር ታሪኩን መሐመድ ዩሱፍ ከናይሮቢ ልኳል። አዲሱ አበበ ያቀርበዋል። ትናንት ሐሙስ ምክር ቤት ውስጥ ውጥረት አይሎ ተስተውሏል። ምንም እንኳ ከፍተኛ ጥበቃ ቢኖርም አንዳንድ የምክር ቤት አባላት ጉዳት እንደደረሰባቸው በመግለጽ ሲያጉረመረሙ ተሰምተዋል። እናም ድምፅ ከመሰጠቱ አስቀድሞ የተሻሻለው ሕግ ጸድቆ የእጅ ቆጠራውን የሚደግፉ ወገኖች ሲቀሩ ተቃዋሚዎቹ መውጣት እንደጀመሩም ታውቋል። በቀረበው የማሻሻያ ሐሳብ ላይ የነበረው ብርቱ ክርክር ባለፈው ማክሰኞ የተቋረጠው በአባላቱ መካከል ጠብና ድብድብ ከተቀሰቀሰ በኋላ እንደነበር የሚታወቃል። በብሔራዊ ምክር ቤት የብዙሃኑ መሪ ኤደን ድዋሌ ተቃዋሚዎችን ይወቅሳሉ። አመፅ ማካሄድን እንደ ባህል ስለተቀበሉት ነው። ዲሞክራሲያዊ የሆኑ ተቋማትን ለመዋጋት ያላቸው ፍላጎት በግልጽ ይታያል። መንግሥት ድምፆችን በእጅ ቈጠራ ለማካሄድ ያቀደው እንደ አውሮፓ አቆጣጠር በ2017 የሚካሄደውን ፕሬዝዳንታዊ ምርጫ ለማጭበርበር እንዲያመቸው ነው ይላሉ ተቃዋሚዎች። የጁቢሌ አስተዳደር ግን ያስተባብላል። ምክር ቤቱ ትናንት ሐሙስ ድምፅ እየሰጠ ባለበት ወቅት ተቃዋሚዎች የደንቡን ኢ ሕጋዊነት በመቃወም ወደ ፍርድ ቤት ነበር ሲያመሩ የነበሩት። ዳኛ ጆርጅ ኦዱንጋ በሰጡት ብይን ፍርድ ቤት የምክር ቤት አሰራርን ወይም አካሄድን ሊያግድና ሊያቆም አይችልም። ሆኖም ድምፅ ከተሰጠ በኋላ ክርክሩን መቀጠል ይቻላል ሲሉ ወሰኑ። በቀረበልኝ ማመልከቻ ላይ የሰፈሩትን ጉዳዮች ከግምት አስገብቼ እንደ መረመርኩት ምክር ቤቱ በጉዳዩ ላይ የጀመረውን ክርክርና ውይይት የማይቀጥልበት አንዳችን ምክንያት የለም። ስለዚህ ምክር ቤቱ ምንም አይነት ውሳኔ ይስጥ፣ ይህ ፍርድ ቤት ግን ውሳኔው ሕጉን የተከተለና በሕገ መንግሥቱ መሠረት ስለመካሄዱ የበኩሉን ምርመራ ያካሂዳል። ሕጉ አሁን የሚጠብቀው የፕሬዝዳንት ኡሁሩ ኬንያታን ፊርማ ብቻ እንደሆነም ታውቋል። ተቃዋሚው የምክር ቤት አዛዥ ካሎንዞ ሙስዮካ በበኩላቸው የሰላማዊ ሰልፍ ጥሪ አስተላልፈዋል። ጃንዋሪ ፎ ውቢ ቢግኒንግ ኦፍ ሲቪል አክሽን ሶ ታት ሊስት ቢያንስ በመጪው ነሐሴ ወር የሚካሄደውን ምርጫ በእርግጠኝነት ለመቋቋም እንችል ዘንድ ተቃውሞ የሚጀመረው በመጪው ጥር አራት ቀን ይሆናል። የተቃዋሚው መሪ ራይላ ኦዲንጋ በበኩላቸው ምርጫው ነጻና ሐቀኛ ሆኖ በትክክል ካልተካሄደ ተቃዋሚዎች ጥለው እንደሚወጡ አስጠንቅቀዋል። ትመሰማ ቱታኪ ከሆነ ተቃዋሚዎች አመፅ እንዲኖር አይፈልጉም ያሉት ኦዲንጋ ተአማኒነት ያለው ምርጫ እንዲሆን ብቻ ነው ፍላጎታቸው ሲሉም ተናግረዋል። እንዲያ ከሆነ ሕገ መንግስቱ ይፈቅድለታልና የኬንያ ሕዝብ ሰላማዊ ተቃውሞውን ይቀጥላል ሲሉም ራይላ ኦዲንጋ አስገንዝበዋል። ተከታዩ ዝግጅት አፍሪካ በጋዜጦች ነው። አዘጋጅና አቅራቢ አዳነች ፍሳይ። አፍሪካ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪካ ከተጻፉት የተወሰኑትን ጨምቆ ያቀርባል። ኢትዮጵያ በአስቸኳይ ጊዜ አዋጁ ወቅት ከታሰሩት ሰዎች አስር ሺህ የሚሆኑትን እየፈታች መሆኗን እንዳስታወቀች የፎክስ ኒውስ ድረገጽ ገለጸ። ኢትዮጵያ በነፋስ ኃይል የሚመነጭ ኤነርጂ የአፍሪቃ ማዕከል የመሆን እቅድ እንዳላት የሲኤንኤን ድረገጽ ጠቆመ። አፍሪካ ከፍተኛ የደም ግፊት መጠን እንዳለባት የቢቢሲ ድረገጽ ዘገበ። የሚሉትን ርዕሶች ነው በዛሬው ቅንብራችን የምንመለከተው። ፎክስ ኒውስ የተባለው የአሜሪካ ቴሌቪዥን የአሶሽትድ ፕሬስ የዜና አገልግሎትን ጠቅሶ ባወጣው ዘገባ ኢትዮጵያ በአስቸኳይ ጊዜው አዋጅ መሰረት የተያዙ ወደ አስር ሺህ የሚጠጉ ሰዎችን እየፈታች መሆኗን ገልጿል። የመንግስት ምክትል ቃል አቀባይ አቶ ዛዲቅ አብርሃ 9800 የሚሆኑ ሰዎች እየተፈቱ ነው ሲሉ ለአሶሽትድ ፕሬስ የዜና አገልግሎት መናገራቸውን የፎክስ ቴሌቪዥን ድረገጽ አውስቷል። ባለፈው ጊዜያት እንዳየነው አፍራሽ ተግባር ውስጥ እንዳይሳተፉ ሲባል ብዙ የስልጠና ትምህርት ተሰጥቷቸዋል ሲሉም አቶ ዛዲቅ እንዳስረዱ ድረገጹ ጠቁሟል። ኢትዮጵያ ውስጥ ለአንድ ዓመት ለሚጠጋ ጊዜ ያህል ጸረ መንግስት ተቃውሞ ሲካሄድ ከቆየ በኋላ ባለፈው ጥቅምት ወር ላይ የአስቸኳይ ጊዜ አስተዳደር አውጃለች። በተቃውሞው ወቅት በመቶዎች የሚቆጠሩ ሰዎች እንደሞቱ የሰብአዊ መብት ድርጅቶች ይናገራሉ። ኢህአዴግ እንደ አውሮፓ አቆጣጠር በ1991 ዓ.ም ስልጣን ከያዘበት ጊዜ አንስቶ ያልታየ አይነት ግጭት እንደተከሰተ ተከሰተ። መንግስት ከሚገባው በላይ ኃይል ተጠቅሟል በማለት የሰብአዊ መብት ድርጅቶች እንደሚከሱ ጽሑፉ ጠቅሷል። ከታሰሩት አብዛኞቹ ከኦሮሚያና ከአማራ ክልል ናቸው። በአስቸኳይ ጊዜው አዋጅ አሰራር መሰረት የታሰሩት ሰዎች ክስ ሳይመሰረትባቸው ወደ ተሃድሶ ማዕከሎች ሊላኩ እንደሚችሉ ዘገባ አውስቷል። የአስቸኳይ ጊዜ አዋጅ ከታወጀ በኋላ ሰላምንና ጸጥታን በማስመለስ በኩል ትልቅ ለውጥ አሳይታለች ብለዋል አቶ ዛዲቅ አብርሃ። የአስቸኳይ ጊዜ አዋጅ በመጪው መያዝያ ወር እንዲያበቃ ይጠበቃል። ዲፕሎማቶች ከአዲስ አበባ ከ40 ኪሎ ሜትር ርቀት በላይ በሆኑ ቦታዎች እንዳይንቀሳቀሱ ተደንግጎ የነበረው እገዳ ተነስቷል በማለት ፎክስ ኒውስ ድረገጽ ላይ የወጣው ጽሑፍ አስነብቧል። ሲኤንኤን የዜና ስርጭት በበኩሉ ኢትዮጵያ የአፍሪቃ የነፋስ ኤነርጂ መዲና ለመሆን ተነስታለች በሚል ርዕስ ባወጣው ጽሑፍ በሰሜን ኢትዮጵያ አሸጎዳ ላይ ያለው በ300 ሚሊዮን ዶላር የተሰራ በነፋስ ኃይል የሚንቀሳቀስ የኤሌክትሪክ መብራት ማመንጫ ተቋም ሀገሪቱ ትልቅ የታዳሽ ኤነርጂ አፍላቂ እንድትሆን ያደርጋል ይላል። ኢኮኖሚስቶች የአፍሪቃ አንበሳ የሚል ስያሜ የሰጧት ኢትዮጵያ ኢንዱስትሪዎች እያቆጠቆጡ የሚገኙባት፣ አዳዲስ መሰረተ ልማቶች የሚዘረጉባት፣ ጉባኤዎች ጥበባቸውንና ግኝታቸውን የሚያሳዩባት ሀገር ሆናለች። ይህን ወርቃማ ዘመኗን ለመጠበቅም የምስራቅ አፍሪቃዊቱ ሀገር የልማት እቅዶቿን እያወጣች ነው። የታዳሽ ኤነርጂ እቅዱም ዋናው የልማቱ አላማ መሰረት ነው ይላል የሲኤንኤን ድረገጽ ያወጣው ጽሁፍ ጽሁፉ ቀጥሎም ኢትዮጵያ በ አስራ አራት ዓመታት ውስጥ የካርቦን ልቀትን በ ስልሳ አራት ከመቶ ለመቀነስ ፓሪስ ውስጥ የተደረገውን ስምምነት ከፈረሙት አገሮች አንዷ ናት መንግሥት ታላቁን የህዳሴ ግድብንና አሁን ተጠናቆ የተመረቀውን ጊቤ ሶስት ግድብን የመሳሰሉት ግዙፍ እቅዶች ላይ ገንዘብ እያፈሰሰ ነው ቀጣዩ የሀገሪቱ እቅድ ደግሞ የአፍሪቃ የነፋስ ኃይል መዲና መሆን ነው ይላል ጽሁፉ ኢትዮጵያ ከአፍሪቃ ግዙፍ የነፋስ ኤነርጂ አንዱ የሆነውን የአሸጎዳ የኤሌክትሪክ ኃይል ማመንጫ ተቋምን መርቃ ከፍታለች። መንግስት ቢያንስ አምስት ተጨማሪ የነፋስ ታዳሽ ኤነርጂ አመንጭ ተቋሞችን የመገንባት እቅድ አለው። ከዚያም በላይ በብዛት ይገነባል። በአራት ዓመታት ውስጥ ከነፋስ ኤነርጂ እስከ 5200 ሜጋዋት የመብራት ኃይል የማቅረብ እቅድ አለ። ዋጋው 3.1 ቢሊዮን ዶላር ይሆናል ተብሏል። ሌሎች ስሌቶች ደግሞ ከ6 ቢሊዮን ዶላር በላይ ያደርሱታል ሲል የሲኤንኤን ድረገጽ ላይ የወጣው ጽሁፍ ጠቁሟል። የኢትዮጵያ መንግስት የደንማርክ የኤነርጂ አገልግሎትን በአጋርነት ጠቅሷል። የመንግስት ይዞታ የሆነው የኤነርጂ አገልግሎት በዓለም ዙሪያ ትልልቅ በሚባሉ የነፋስ ኤነርጂ ኃይሎች ያገለግላል። ሄንሪክ ብሩም የተባሉ የአገልግሎቱ ልዩ አማካሪ ኢትዮጵያ ሰፊ መሠረት ያላት ማለታቸውን የሲኤንኤን ጽሑፍ ጠቁሟል። የሀገሪቱ የነፋስ ኃይል መሰረት በአካባቢው የበላይነት ያለው የነፋስ ኤነርጂ እንዲኖራት ያደርጋል ሲሉ ብሩዩም መናገራቸውን ጽሁፉ አውስቷል። ኢትዮጵያ በነፋስ የሚሠራ ታዳሽ ኤነርጂን በተሳካ ሁኔታ ስታዳብር በአካባቢው ያሉት ሀገሮችም የእሷን ፈለግ ሊከተሉ እንደሚችሉ ሸሪኮቿ ይናገራሉ ሲል ሲኤንኤን ድረገጽ ላይ የወጣው ጽሑፍ ያወሳል። የቢቢሲ ማለት የብሪታንያ የዜና ስርጭት ኮርፖሬሽን ደግሞ አፍሪቃ ከዓለም የበዙ ከፍተኛ የደም ግፊት ያለባቸው ሰዎች እንደሚበዙባት የዓለም የጤና ድርጅት ጠቁሟል። 46 ከመቶ የሚሆኑ አፍሪቃውያን የደም ግፊታቸው ከፍተኛ እንደሆነ ድርጅቱ ገልጿል። አፍሪካ ውስጥ የደም ግፊት በሽታ የበዛው በከተማዎች መስፋፋትና ጤናማ ያልሆነ የኑሮ ዘዬ እየጨመረ በመሄዱ እንደሆነ የዓለም የጤና ድርጅት ማስረዳቱን የቢቢሲ ድረገጽ ዘግቧል። በዓለም ደረጃ በከፍተኛ የደም ግፊት የሚሰቃዩት ሰዎች ብዛት በአማካኝ አርባ ከመቶ ገደማ ሲሆን በጊዜው ስለማይደረስበት አድፍጦ የሚገድል በሽታ እንደሆነም የዓለም የጤና ድርጅት አሳስቧል። አፍሪቃ ውስጥ የሚታየው የአኗኗር ዘዬ ካልተቀየረ በስተቀር በአስራ አራት ዓመታት ውስጥ ባለው ጊዜ ከተላላፊ በሽታዎች ይልቅ ስኳር በሽታንና ካንሰርን በመሳሰሉት በሽታዎች የሚሞቱት እንደሚበዙ የጤናው ድርጅት ማስገንዘቡን ዘገባው ጠቅሷል። ዘገባውን ያወጡት አብዲ ከማል አሊ ሳላድ በአፍሪቃ እየታዩ ያሉት ጤናማ ያልሆኑ ልምዶች አስደንጋጭ ናቸው ማለታቸውን ዘገባው ጠቅሷል። ከሰላሳና አርባ ዓመታት በኋላ እንጂ እንዲህ በፍጥነት እንዲህ አይነት ሁኔታ ይኖራል የሚል ግምት ስላልነበረን ነው ያስደነገጠን ሲሉ ለአዣንስ ፍራንስ ፕሬስ የዜና አገልግሎት ገልጸዋል። ተላላፊ ያልሆኑ በሽታዎች በታዳጊ ሀገሮች የተስፋፉበት ምክንያት ሰዎች ከገጠር ወደ ከተሞች እየተንቀሳቀሱ በመሆናቸው መካከለኛ ገቢ ያላቸው ሰዎች እየተበራከቱ በሕይወት የመኖር መካከለኛ ዕድሜም እየረዘመ በመሄዱ መሆኑን አሊሳላድ አስረድተዋል። ጥናት ከተደረገባቸው ሰላሳ አራት የአፍሪካ ሀገሮች ጋና፣ ናይጄሪያ፣ ሲሸልስ፣ ከቨርዴ እንዲሁም ሳኦቶሜ ና ፕሪንስፔ ናቸው። ከፍተኛ የደም ግፊት በሽተኞች ብዛት ያለባቸው ጠበብት እንደሚሉት እነዚህን በሽታዎች ለመከላከል በቀን ቢያንስ ስድስት ጊዜ ፍራፍሬ መብላት፣ ሲጋራ ማጨስ ማቆም፣ መጠጣ ለማብዛት፣ ጨው መቀነስና የሰውነት እንቅስቃሴ ማዘውተር ያስፈልጋል ሲል የቢቢሲ ማለት የብሪታንያ የዜና ስርጭት ኮርፖሬሽን ዘግቧል። አድማጮች የዛሬው አፍሪካ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን። አድማጮች ተከታዩና የመጨረሻው ዘገባችን አሜሪካ ውስጥ በሚኖሩ አረጋውያን እንክብካቤ ላይ ያተኩራል። በምድር አሜሪካ የኢትዮጵያውያን የወል ቤት ለአረጋውያን አገልግሎት ድጋፍ የጠየቀበት ዝግጅት ባለፈው እሁድ ተካሂዷል። ቆንጅታ እየተገኝታ ነበር። የስብስቡ የእንግሊዝኛ መጠሪያ ዘ ዳያስፖራ ሪሶርስስ ፎር ኢትዮፒያንስ ኢን አሜሪካስ ሜትሮፖሊስ ባጭሩ ድሪም ይባላል። ከሁለት ዓመታት በፊት ሜሪላንድ ውስጥ የተቋቋመውን ስብስብ መስራቾቹ በአማርኛ የጋራ ቤታችን በመሆኑ ብለው የወል ቤት ሲሉ ሰይመውታል። ባለፈው ወር ታዲያ የፈረንጆች ገና ክሪስመስና የአዲስ ዓመት መቀበያ በዓል ሰሞን ነበርና አንድ ዝግጅት አሰናዱ። አረጋውያን እናቶች፣ አባቶች፣ አያቶች ከቤተሰብ ከልጆቻቸው፣ ከልጅ ልጆቻቸውና ወዳጆቻቸው ጋር አብረው ምሳ በልተው እንዲያመሹ እየተጨዋወቱ በዚያውም የማዕከሉን አላማ በተለያየ መንገድ እየደገፉ ያሉም ይበልጡን ተዋውቀው ሌሎችንም መቀስቀስ የሚችሉበትን መንገድ ለመመካከልና ለማዕከሉ ወጪ የሚረዳ ገቢም ለማሰባሰብ ብለው ነው እውነትም ታዲያ እናቶች አዛውንቶች በአገር ባህል ልብስ ደምቀው ጠረጴዛ ሞልተው ሲበሉ ሲጠጡ ሲጨዋወቱ አምሽተዋል በተለያየ የሙያ መስክ ያሉ ኢትዮጵያውያን እንደ ብዛታችን ከዚህ ይበልጥ ጠንከር ያለ ስብስብ እስካሁን መፍጠር ስንችል እያሉ በቁጭት ሲናገሩ፣ እንረዳለን ብለው ቃል ሲገቡ፣ ለሌሎችም ጥሪ ሲያደርጉ፣ የገንዘብ እርዳታ እጃቸውንም እየሰነዘሩ ሲመሰገኑ ሰምተናል። ረዘም ያለውን ዝግጅት በቪዲዮ ይዘነዋልና ዌብሳይታችን ላይ እንድትመለከቱት እንጋብዛችኋለን። ከወልቤት መስራቾች አንዷ የሆነችው ወይዘሮ ወሰኔለች ደበላ ከሁዱ መስተንግዶ አዘጋጆች መሀል አንዷ ነበረች። እና የድሪ ማነሳት ምንድነው? ያው እንደሚታወቀው ኢትዮጵያኖች በተለያዩ ቦታዎች እንዳሉት ሁሉ ያሉባቸው አካባቢዎች የኢትዮጵያን ይመሰረታሉ ማዕከሎች አሉ። ግን እነዛ ማዕከሎች በጣም አቅማቸው ዝቅተኛ በመሆኑ በሰው ጉልበትም በገንዘብም የህብረተሰቡን ችግር በየጊዜው እየጨመረ የመጣውን ችግር መቋቋም አልቻሉም፣ መደገፍ አልቻሉም። ችግራችን በጣም እየሰፋ ሄዷል። ስለዚህ ምንድን የሆን ነው ይህንን የጋራ ችግራችንንስ ቁጭ ለን የምንነጋገርበት ነገር ምን አለን? ቤት የለን፣ ማዕከል የለን፣ ወጣቶቻችን ማዕከል የላቸው አረጋው ኢትዮጵያውያኖቻችን ተገናኝተው የሚጫወቱበት ማዕከል የላቸው። ስለዚህ ምን እናርግ? በሚለው ውይይት ውስጥ የወጣ ነገር ነው። ለመሆኑ ለአረጋውያን ማዕከሉ ምን አይነት እገዛ ነው የሚያስፈልጋቸው? ምንስ አይነት አገልግሎት ነው የሚሰጡት? ወይዘሮ ታድላ ፋንታ ከማዕከሉ አስተባባሪዎች አንዷ ናት። አነጋግሬያታለሁ። እንግዲህ ለዚህ ማዕከል የሚያስፈልገን ትብብር ወይም እገዛ አንደኛ የመሰብሰቢያ ቦታ የለንም አሁን ለጊዜ ከአንድ ዶክተር በተሰጠን ቢሮ እዛ ውስጥ ነው የምንሰባሰበው። በቂ ሰዎችን አይዝም። ቅዳሜ ቅዳሜ በጣም በርካታ ሰዎች ይመጣሉ። አዛውንቶች ማዕከል ያለበት ጋር ተከራይተን ነው የምናካሄደው እና የራሳችን የሆነ መሰብሰቢያ ቦታ እስኪኖረን ድረስ በክራይ እንኳ ትንሽ አሁን ካለንበት የተሻለ ልናገኝ የምንችልበት መንገድ ቢኖር ትልቅ እገዛ ይሆናል፣ የሚል አቋም ያለኝ። ስለዚህ የገንዘብ አስተዋጽኦ ነው። እሺ፣ የገንዘብ አስተዋጽኦ። ሁለተኛ ደግሞ አሮጌ አውቶቡስ ገዝተን በዛ ነው የምናመላልሳቸው። እሱ ደግሞ ተብላሽቶ የቆመበት ሁኔታ አለ። በተረፈ በአብዛኛው ከተለያየ አቅጣጫ ስለሆነ የምናሰባስባቸው የማመላለሻ አውቶቡስ፣ ሌላው ሌላው ችግራችሁ ነው። ሌላው ችግራችን ነው። አዎ። እስከዛው ድረስ ግን በተለይ አንዲቱ ተናጋሪ የበጎ ፈቃድ አገልግሎት እንደ ባህል እንዲለመድ ብላ ቅስቀሳ ስታደርግ ነበር፣ አንዲቱ ወጣት። ስለዚህ በበጎ ፈቃደኝነት በሳምንት መጨረሻ ላይ አረጋውያኑን እንደውም ከቨርጂኒያ አካባቢ ከአሌክሳንድሪያ፣ እንዲሁም ከዲሲ አካባቢ ካችሁ መቼ ነው መታችሁ የምትወስዱም ብለው በጣም የሚጓጓሉ እየተባለም ሲነገር ነበርና በማመላለስ ረገድም የሚረዳችሁ ያስፈልግ ይሆን? ትክክል። ከተለያየ አካባቢ መምጣት የሚፈልጉ እናቶች አሉ። ለዚሁም ራሱ አሁን ባለንበት እንኳ በሁለት ትናንሽ መኪናዎች ነው የምናመላልሰው። አንዷ መኪና ለምሳሌ የኔ የራሴ ናት እና በተለይ እገዛ ሊያደርጉ ከተለያየ አካባቢ ለሚመጡ እናቶችና አባቶች እገዛ ላይ ያደርጉ የሚችሉ ሰዎችን ብናገኝ እንርዳ ብለው የሚነሱ ሰዎች እንዴት ነው የሚያገኟችሁ? ወይዘሮ ታድላ ድሪም ኮንሰርት የም ኢትዮጵያ ዌብሳይት ገብተው ቢመለከቱንት ማለት ይችላሉ። እዛ አድራሻዎችን ማግኘት ይችላሉ። የራሴን አድራሻ ሰባት ዜሮ ሶስት ስምንት ስድስት ሁለት ስምንት ስድስት አራት ስምንት ቢደውሉ ሊያገኙ ይችላሉ። ሌሎች ቁጥሮችም ካሉን ለወደፊቱ። መልካም እንግዲህ በጣም አድርጌ አመሰግናለሁ። መልካም በዓል። እኔም አመሰግናለሁ። በሁዱ መሰናዶ ላይ እኔም የበኩሌን አስተዋጽኦ በምችለው ሁሉ አደርጋለሁ ብለው ቃል የገቡ በርካቶች ነበሩ። ጠንከር ብለን ጠንከር አድርገን እናቋቁመው ለራሳችን ስንል የነጋ ረጋውያን እኮ እኛው ራሳችን ነን በማለት በብርቱ ስሜት ቅስቀሳ ያደረጉ ጎልማሶችም ነበሩ። በዝግጅቱ ላይ በክብር እንግድነት ተገኝተው በሚቻለኝ ሁሉ አግዛለሁ ብለው ቃል ከገቡት ከልዑል ኤርሚያስ ሳህለስላሴ ጋር አጠር ያለ ውይይት አድርገናል። እዚህ መገኘቴ በጣም ደስ ብሎኛል። ቀደም ሲል ድሪም ኢትዮጵያ የተባለ ኦርጋናይዜሽን አዛውንቶቹን እንዳገኝና የሚመጣው ሳምንት ደግሞ ባህላቸው እንደሚያከብሩ ስለነገሩኝ በዛ መሰረት ነው ዛሬ ሊገኝ ቻልኩት። በጣም ያስኮራል ደግሞ ይበል ከነሱ የውስጥ ችግራቸውን ከራሳቸው አንደበት በመስማቴ ብዙ ተብር ያለውና በእውነት ሁላችንን አቱክረን ማሰብ የሚገባን ሁኔታ ነው ብዬ አስባለሁ። የአንድ ሰው ብቻ ኃላፊነት ሳይመስል የህብረተሰባችን ኃላፊነት ነው እና አሁን የኛ ኢትዮጵያኖች ብዙ ነው ቁጥራችን እዚህ አካባቢ፣ ብዙዎቹ ደግሞ ብዙ ጥሩ ቦታ መድረስ ችለዋል። ግን እርስ በራስ መነጋገርና ለሌሎቹ በማስረዳት ሊስፋፋ ይችላል ብዬ አምናለሁ። አሁን እኛ እዚህ እንኳን አካባቢ ባለነው ይህንን ያለውን ችግርና መፍትሄ ለሚቻለው ሁሉ ማስረዳት መቻል አለብን። አሜሪካን ሀገር ውስጥ ብዙ ብዙ ሰፊ የሆኑ እድሎች አሉ ካወቅንበት። እኛ ግን እንደ አንድ ህብረተሰብ ለመሰባሰብ ሀይላችንን ለማቀነባበር ስላልቻልን ራሳችን ብቻ ሳይሆን አዛውንቶቻችን፣ ወደፊትም ልጆቻችንን እየጎዳን ነው እና አንድ መሰረታዊ ነገር ቢፈጠር ምሳሌ ሊሆን ይችላል ብዬ አምናለሁ ጊዜ ስለፈጀ አለቀ ማለት ሳይሆን ሊያበረታታን ይገባል። ለምን እኛም እኮ ነገ ይሄው ነው እድሉ የሚተርፈን እና ስለ ራሳችንም ስለምን ማሰብ ስላለብን በተቻለ መጠን ህብረተሰቦቻችንን ማሰባሰብ መቻላለን። ዝግጅቱ ይቀጥላል። ማዕከሉ በሚሰጣቸው አገልግሎቶች ላይ በተከታይ ክፍል እንነጋገራለን። የተከበራችሁ አድማጮች፣ አሁን ዝግጅታችን ሊጠናቀቅ ጥቂት ደቂቃዎች ይቀሩታል። በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም ከስቱዲዮ የምንሰናበታችሁ ቴክኒሻኑ ጆጊል፣ ፕሮዲሰሩ ንጉሡ ታምሬ፣ አስተናጋጆቻችሁም ሰሎሞን ክፍሌና ሰሎሞን አባተ ሜሪ ክሪስማስ እያለን እንሰናብታችኋለን። አብራችሁን ስለቆያችሁ እናመሰግናለን። የትግርኛ ዝግጅት ከእኛ ቀጥሎ ይቀርባል። በእኛ በኩል እስከ ዝግጅታችን ፍጻሚ ፍጻሜ ከሜሪ ጄ ብላይጅ ጋር እንተዋችኋለን። ዲስ ክሪስማስ My world is filled with cheer with you ¶¶ This Christmas and as I look for